ኢራን ለአካባቢዋ ስጋት ነች። እናም ቴህራን ላይ ከአሁኑ እርምጃ ካልተወሰደ ስጋቱና አለመረጋጋቱ በመላው ዓለም ይሰፋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አሳሰቡ። ዝላቲታ ሆክ ያጠናቀረችው ዘገባ ለአዲስ አበባ ያቀርበዋል። ኢራን ለዓለም ሰላም ጠንቅ ትሆናለች የሚለው የፕሬዚዳንት ትራምፕ አስተዳደር በዚያች ሀገር ላይ የሚከተለውን ፖሊሲም ከስር መሰረቱ እየመረመረ መሆኑ ተነግሯል። ኢራን በመንግስት ደረጃ ሽብርተኝነትን የምትደግፍ ሀገር ነች። በርካታ ውዝግቦችን የምታባብስና ዩናይትድ ስቴትስም በየመን፣ በሶሪያ፣ በኢራቅና በሊባኖስ ላይ የምትከተለውን ፖሊሲ የምታጣጥል በእስራኤል ላይም የሚካሄድ ጥቃትን የምትደግፍ ነች። ከአሁኑ እርምጃ ካልተወሰደባትም አሉ ቲለርሰን። የኒኩሌር ጦር መሳሪያ ጥማቷ ከሰሜን ኮሪያ ባላነሰ ሁኔታ ለዓለም ሰላም በጣም አስጊ ነው። በቅርቡ ያካሄደችው የመካከለኛ ርቀት ተወንጫፊ ሚሳይል ሙከራ ኢራን የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ላወጣው ውሳኔ ሀያ ሁለት ሰላሳ አንድ ተገዢ አለመሆኗን ያሳያል። እንደ አውሮፓ አቆጣጠር በ2015 ዓ ም ኢራን ከዩናይትድ ስቴትስና ከሌሎች አምስት አገሮች ጋር ባደረገችው ውል የኒኩሌር ጦር መሳሪያ ግንባታዋን ልትተው፣ በምትኩም የተጣለባት የኢኮኖሚ ማዕቀብ ልነሳላት አንድ ስምምነት ተፈራርማ ነበር። ፕሬዚዳንት ዶናልድ ይህን ውል ገና ከመነሻው አንስቶ የማይረባና የመጨረሻ ብልሹ ስምምነት በማለት ሲያጣጥሉት እንደነበርም አይዘነጋም። ውጭ ጉዳይ ሚኒስትር ቲለርሰን ሲናገሩ የፕሬዝዳንት ትራምፕ አስተዳደር የኢራንን ስጋት እየመረመረ ሲሆን ለመፍትሔውም አማራጭ አቀራረብ እንደሚሻለት አመልክተዋል። ወደ ዝርዝር ግን አልገቡም። አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ከኢራን ላይ የኢኮኖሚ ማዕቀም መነሳቱን ይቃወማሉ። ይሁን እንጂ ደግሞ ዩናይትድ ስቴትስ እንደገና ማዕቀቦቹን ብትጥል ዓለም አቀፍ ስምምነትን መጣስ እንደሚሆን ተንታኞች ይናገራሉ።